ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ትልቁ ችግራችን ምንድነው? የምግብ ምግብ ምግብ ውሃ ውሃ እነዚህ በቃ የምግብ ከቴታዎች ናቸው። ውሃ አሁን ምንም ነገር የለም። ጂጂጋ ከተማ ውስጥ ከተቃጣባቸው ጥቃት በመሸሽ በከተማይቱ ከሚገኝ አንድ ቤተ ክርስቲያን ተጠልለው ካሉ የከተማይቱ ነዋሪዎች አንዱን የሰማ ነው። ሙሉ ዘገባውን በእለቱ አበይ ርዕስ ይዘናል። የኦነግና የኢትዮጵያ መንግሥት በትላንትና እለት የደረሱት የተኩስ አቁምና ሌሎች ስምምነቶች በምሽቱ የትንታኔ ክፍለ ጊዜ ይቀርባሉ። የዩናይትድ ስቴትስ ውስጥ ሚኒሶታ ክፍለ ግዛት የሚገኙ የሶማሌ ኦጋደን እና የኦሮሞ ማህበረሰብ አባላት ትናንት ስብሰባ አድርገው በጅጅጋና ድሬዳዋ ስለተካሄዱ ግጭቶች እንዲሁም ስለመፍትሄ ስለሚሏቸው ጉዳዮች ተነጋግረዋል። ሌሎችም በወቅታዊ ርዕሶች ላይ ያተኮሩ ውይይቶች ይዘናል። ጤና ስጥል እንደምናመሽታችኋል። ክቡራትና ክቡራን አድማጮቻችን የምናስተናግዳችሁ ቆንጅ ይታየና አሉላ ከበደንን ከአቀናባሪያችን ንግሱ ታምሬና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና የዚምባብዌ ተቃዋሚ ፖለቲከኛ ቴንዳይ ቤቲ ዛምቢያ ድንበር ላይ በፖሊስ ተይዘው እንደነበረ ተሰማ። ጠበቃቸው ኢንኮቢዚታ ሚሊሎ እንደተናገሩት ቢቲ የተያዙት ወደ ዛምቢያ ድንበር አቋርጠው ገብተው ጥገኝነት ሊጠይቁ ሲሞክሩ ነበር ተብሏል። ቢቲ ባለፈው ሳምንት ፕሬዝደንታዊ ምርጫ ብጥብጥ ሊቀሰቅሱ ሞክረዋል ተብለው በዚምባብዌ ፖሊስ ከሚፈለጉ ዘጠኝ የዲሞክራሲያዊ ለውጥ ንቅናቄ ስብስብ አባላት መካከል አንዱ ናቸው። ድርጅቱ ፕሬዚደንታዊው ምርጫ ለፕሬዚደንቱ ኤመርሰን ምናንጓጓ ተጨበርብሮላቸዋል ብሎ መወንጀሉ ይታወቃል። ቴንዳቢቲ ፕሬዚደንት ምናንጋግዋ ማሸነፋቸው በይፋ ከመታወጁ ከአንድ ቀን በፊት በተካሄደ ጋዜጣዊ ጉባኤ ላይ በምርጫው የኤምዲሲ ዕጩ ኔልሰን ቻሚሳ ናቸው ያሸነፉት ማለታቸው ይታወሳል። ቻሚሳ ደጋፊዎች በማግስቱ የምርጫውን ውጤት በመቃወም የተቃውሞ ሰልፍ ማካሄዳቸው ሲታወስ፣ ፖሊስ በተኮሰው ጥይት ስድስት ሰው ተገልሏል። ተንዳቢቲ ከ2009 እንደ አውሮፓውያን ነው እስከ 2013 በጊዜው ከፕሬዚደንት ከነበሩት በርት ሙጋቤ ጋር ንቅናቄያቸው መስርቶት በነበረው የስልጣን ክፍፍል አስተዳደር ውስጥ የገንዘብ ሚኒስትር የነበሩ ናቸው። ካርቱም ላይ የስልጣን ክፍፍል ስምምነት ላይ ከደረሱ የደቡብ ሱዳን ተቃዋሚ ፓርቲዎች መካከል አንዳንዶቹ በስምምነቱ ከተካተቱ አንዳንድ አንቀጾች ባንስማማም የፈረምነው ለሰላም እድል ስንል ነው ይላሉ። ሆኖም ኢጋድ፣ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን፣ ትናንት ማክሰኞ ባወጣው መግለጫ የተጠናከረ የሰላም ውል እስኪደረስ ፕሬዚዳንት ኦመር ሐሰን አልበሽር ከሚገኙበት ከሱዳን ሸምጋዮች ቡድን ጋር ሆኖ ድርድሮቹን ማስተባበሩን እንደሚቀጥል አስታውቋል። በኢጋድ መግለጫም መሰረት የኬንያው ፕሬዝዳንት ሁሩ ኬንያታ ለካርቱሙ የሰላም ሂደት ቀጣይነት ድጋፍ የሚሰጥ የባለሙያዎች ቡድን ይልካሉ። የድርድሩ ስፍራ ይለወጣል የሚሉ ዘገባዎችም ሲናፈሱ ቆይተዋል። የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ጆሴፍ ካቢላ ድጋሚ ለመመረጥ እንደማይወዳደሩ ተናገሩ። በመጪው ምርጫ የቀድሞ የሀገር አስተዳደር ሚኒስትር ኤማኑኤል ራማዛኒ ሻዳሪን እጩነት እደግፋለሁ ሲሉም ካቢላ አስታውቀዋል። ይህን ዛሬ ይፋ ያደረጉት የኮንጎ መንግስት ቃል አቀባይ ላምበርት መንዴ ናቸው። ጉዳዩ ይፋ መሆኑ ሚስተር ካቢላ ሕገ መንግስቱ ሁለት የስልጣን ዘመን ብቻ የሚፈቅድ ቢሆንም ለሶስተኛ ጊዜ ሳይወዳደሩ አይቀሩም ተብሎ ለአመታት የቆየውን ጥርጣሬ ያከትመዋል። እንደ አውሮፓውያን አቆጣጠር በሚቀጥለው ታህሳስ 23 ለሚለየው ፕሬዝደንታዊ ውድድር እጩዎች የነበራቸው የመመዝገቢያ ቀነ ገደብ ዛሬ ከቀትር በኋላ አብቅቷል። ካቢላ ሁለተኛው የስልጣን ዘመናቸው አብቅቶ ከመንበሩ መውረድ የነበረባቸው ባለፈው 2000 ስድስት ዓመተ ምህረት መጨረሻ ነበር። ህገ መንግስታዊ አንቀጽ ጠቅሰው በተጠባባቂነት እስካሁን መንበሩ ላይ ቁጭ እንዳሉ ናቸው። በዩናይት ስቴትሷ የኦሃዮ ክፍለ ግዛት ለህዝብ ተወካዮች ምክር ቤት መቀመጫ በጊዜያዊነት ለመሙላት በተካሄደው ና ብርቱ ትኩረት የሳበው ልዩ ምርጫ ተፎካካሪዎቹ ያገኙት ድምፅ አሸናፊውን ለመለየት በሚያዳግት ደረጃ እጅግ እየተቀራረበ ሆነዋል። ሪፐብሊካኖችና ዲሞክራቶች የኦሃዮውን ምርጫና በተለያዩ ሌሎች የአገሪቱ አካባቢዎች የሚካሄዱ ቅድመ ምርጫዎችን በሚቀጥለው ህዳር ወር ስለሚካሄዱት አገር አቀፍ ምርጫዎች ፍንጭ ይሰጣሉ በሚል በቅርበት እየተከታተሉ መሆናቸውም ይታወቃል። በኦሃዮ ልዩ ምርጫ በሁሉም የምርጫ ወረዳዎች የተሰጠ ድምፅ ገብቶ ሪፐብሊካኑ ትሮይ ባልደርሰን ዲሞክራቱን ዳኒ ኦካነርን ሰባት መቶ ገደማ ድምጽ ብልጫ ይመሯቸዋል። ይሁን እንጂ በጊዜያዊው የምርጫ ካርድ ድምጽ የሰጡ ከ3400 በላይ ሌሎች መራጮችና በአካል ሳይገኙ ድምፅ የሰጡ ደግሞ አምስት ሺህ መራጮች እንዳሉ ባለሥልጣናቱ ገልጠዋል። በክፍለ ግዛቷ ህግ መሰረት ምርጫው ከተከናወነ ከ11 ቀን በፊት ድምጽ ቁጠራ እንደማይጀመር አመልክተዋል። በህዳር ወር በሚካሄደው ምርጫ አራት መቶ ሰላሳ አምስቱም የህዝብ ተወካዮች ምክር ቤት መቀመጫዎች ከመወሰኛው አንድ መቶ ወንበሮች ሰላሳ አምስቱ ከሀምሳው የአገረ ገዢ ባለስልጣናት ወይም አገረ ገዢዎች ስልሳ ስድስቱ ለውድድር ይቀርባሉ። ዲሞክራቶች ሁለቱንም ሸንጎች ለመቆጣጠር ከተወካዮች ምክር ቤት ሀያ ሶስት ከመወሰኛው ደግሞ ሁለት መቀመጫዎችን ማሸነፍ ይኖርባቸዋል። በሌላ የዩናይትድ ስቴትስ ዜና በዛሬው እለት በቁጥጥር ስር በዋሉት የዩናይትድ ስቴትስ ሪፐብሊካን ኮንግረስማን ክሪስ ኮሊንስ ላይ ፌዴራል አቃቤያን ሕግ የኩባንያ ሚስጥር ውስጥ አዋቂነታቸውን ለአክሲዮን ንግድ በማዋል ወንጀል ክስ መስርተውባቸዋል። ለፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በቀዳሚነት ድጋፍ ከሰጡ የምክር ቤት አባላት አንዱ የሆኑት የኒውዮርኩ የኮንግረስ አባል ዛሬ ጠዋት ነው ለፌዴራሉ ምርመራ ቢሮ እጃቸውን የሰጡት። የኒውዮርክ የዩናይትድ ስቴትስ አቃቤ ሕግ ቢሮ ክስ የመሰረተባቸው በአንድ የአውስትሬሊያ የባዮቴክ ኩባንያ ውስጥ ካላቸው መዋለ ንዋይ የተያያዘ የውስጥ አዋቂ ሽያጭ ተንኮል ፈጽመዋል ከሚለው ውንጀላ በተያያዘ መሆኑ ተነግሯል። ከጥቂት ወራት በፊት የዩናይትድ ስቴትስ ምክር ቤታዊ የስነ ምግባር ሪፖርት ኮሊንስ በቦርድ አባልነት ስለሚሰሩበት ኩባንያ ሀብት ለልጃቸውና ለሌሎችም መዋለ ነዋይ አፍሳሾች አፍሳሾች መረጃ አቀብለዋል ብሎ ወንጅሏቸው እንደነበረ ይታወሳል። መጨረሻ። አንድ የቱርክ ዲፕሎማሲያዊ ቡድን አሁንም ቱርክ ውስጥ ታስረው ስለሚገኙት አሜሪካዊው ቄስ አንድሮ ብራንሰን ጉዳይ ለመነጋገር እዚህ ዋሽንግተን ዲሲ ይገኛል። ይህ የቱርክ ዲፕሎማቶች የዋሽንግተን ጉብኝት እየተካሄደ ያለው ታዲያ በሁለቱ ሀገሮች መካከል የተፈጠረው ውጥረት እያደገ በመጣበትና ቱርክ ውስጥ የምጣኔ ሀብት ቀውስ ሊፈጥር ይችላል ተብሎ በተፈራበት በአሁኑ ወቅት ነው። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዘጋቢዋ ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያደረሰችን አጠር ያለ ዘገባ አለ። ሶሎሞን ክፍሌ ያቀርባል። በዩናይትድ ስቴትስና ቱርክ መካከል ያለው ግንኙነት ይበልጥ እየተያያዘ የመጣው በሽብር ወንጀል ተከሰው ለሀያ አንድ ወራት በእስር ላይ ከቆዩ በኋላ ባለፈው ወር ማብቂያ ወደ ቁም እስር ከተዛወሩት የወንጌላዊት ቤተ ክርስቲያን ቄስ አንድሩ ብሩንሰን መጻይ ዕድል ጋር በተያያዘ ነው። ዩናይትድ ስቴትስ በቄስ አንድሩ ላይ የቀረበውን ክስ መሠረተ ቢስ ብላ ስታጣጥል፣ ፕሬዝደንት ዶናልድ ትራምፕና ውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም ሁለቱም ደግሞ አንካራ እንድትፈታቸው ተጽዕኖ እያደረጉባት ነው። ቄስ አንድሩ ብሩንሰንን ለማስፈታት ከስምምነት ተደርሶ እንደሆነ ለቀረበላቸው ጥያቄ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት ተከታዩን መልሰዋል። ከስምምነት ደርሰን ቢሆን ኖሮ ቄስ ብሩንሰን ከሌሎች አሜሪካውያን ጋር ተለቀው ወደ አገራቸው መመለሳቸውን ታዩ ነበር ይመስለኛል። ያን አስመልክቶ ለዛሬ የምነግራችሁ ነገር የለኝም። አሁን ልነግራችሁ የምችለው ውጭ ጉዳይ ሚኒስትራችን በትላንትና ዕለት ከቱርክ አቻቸው ጋር መወያየታቸውን ነው። ተነጋግረዋል። የቱርክ ዲፕሎማቶች የዩናይትድ ስቴትስ ጉብኝት የተፈጠረውን ውጥረት ለማርገብ የመሆኑ ዜና ከተነገረ በኋላ እያሽቆለቆለ የመጣው የቱርክ ሊራ ምንዛሪ የዳነ ይመስላል። በአንካራ የዩናይትድ ስቴትስ ኤምባሲም የሁለቱ አገሮች ጠንካራ ወዳጅነት እንደሚቀጥል በትዊተር መልእክቱ ገልጾ ሁኔታውን አረጋግቷል። የአገሪቱ ፕሬዝደንት ሬሴፕ ታይፕ ኤርዶጋን ከቄስ ብሩንሰን መታሰር ጋር በተያያዘ ዩናይትድ ስቴትስ ባለፈው ሳምንት ሁለት የቱርክ ካቢኔ ሚኒስትሮች ላይ ማዕቀብ መጣሏ አላስደሰታቸውም። ከቄስ አንድሩ ብሩንሰን ጋር በተያያዘ በአንድ ስትራቴጂካዊ ሸሪክ ላይ የተወሰዱ እርምጃዎች ተገቢ አይደሉም። ዩናይትድ ስቴትስ እነዚያን እርምጃዎች መውሰዷ በቱርክ ላይ ከፍተኛ ንቀት እንዳላት ያሳያል። በምላሹ ተመጣጣኝ እርምጃ ይወሰዳል ያሉት ኤርዶጋን በግል ፕሬዝደንት ዶናልድ ትራምፕን ከመተቸት ግን ተቆጥበዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜናው የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ እንጋብዛለን። ወደ ቀዳሚው የዕለቱ አብይ ረስ ቀድሞ ቆየት ብሎ ከምናቀርባቸው ዝግጅቶች አንዱን ለቅምሻ ይሄን ጥያቄ ጠይቁኝ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ ዜጎችን የጠሩት፣ የትኛውንም ጥያቄ ጠይቁ የምችለው ከሆነ መልስ ሰጣለሁ፣ የሚያደር ከሆነ እንደሚያደር ገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንድ ሁለተኛውና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። የሁለት ወገን ክርክር ነው የሰማችሁት፣ ግን ያንዱን ወገን ድምጽ ብቻ ነው የሪዮት ሚዲያው ቴዎድሮስ ፀጋዬ ነበር የሰማችሁት። እሱን በመከራከር የህግ ባለሙያው ሼክስፒር ፈይሳ ይናገራል። ጥያቄው የባህር በር መነሻ የሆነው ደግሞ የጠቅላይ ሚኒስትር አብይ አህመድ የዩናይት ስቴትስ ጉብኝትና እሱን ተከትሎም የተነሱ ጥያቄዎች ናቸው። በሁለተኛው አጋማሽ ተብቆን አሁን ወደ ዕለቱ ቢረስ በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገልጸዋል። አሉላ አመሰግናለሁ። ቆንጂት ይሄ ቀደም ብለን ያሰማናችሁ በዝርዝር ዘገባችን ከምናቀርበው አንዱ ነው በዚሁ የረሃብ የውሃ ጥማትን የተመለከተ ችግር ጋር የተያያዘ ሌላ ዘገባ ደርሶናል። በረሃብና ውሃ ጥም እየተቸገር ነው ሲሉ በሶማሌ ክልል በተከሰተው ብጥብጥ ሳቢያ ተፈናቅለው በቤተ ክርስቲያን የተጠለሉና ሌሎችም የጅጅጋ ከተማ ነዋሪዎች አማረዋል። ከሀረር ቅርንጫፍ የተላኩ ከሶስት ሺህ በላይ የላስቲክ ውሃዎችን እንዲሁም ሌሎች ቁሳቁሶችን ማቅረብ መጀመሩን ታዲያ የኢትዮጵያ ቀይ መስቀል ማህበር ነው በበኩሉ በቀጣዩ ቀናት ይህንኑ እንደሚቀጥልም ማስታውቋል። የሚመለከታቸው የክልሉና የፌዴራል መንግስት መስሪያ ቤቶች ግን በዚህ ጉዳይ ላይ የሰጡት ማብራሪያ ለጊዜው የለም። እስክንድር ፍሬው ተከታትሎታል። እነሆ ዝርዝሩ ነው። በረሃብና በውሃ ጥም እየተቸገርን ነው ሲሉ በሶማሌ ክልል በተከሰተው በጥበጥ ምክንያት ተፈናቅለው በቤተ ክርስቲያን የተጠለሉና ሌሎችም የጅጅጋ ከተማ ነዋሪዎች አማረሩ። ካረር ቅርንጫፍ የተላኩ ከ3000 በላይ የላስቲክ ውሃዎችንና ሌሎች ቁሳቁሶችን ማቅረብ መጀመሩን የገለጸው የኢትዮጵያ ቀይ መስቀል ማህበር በበኩሉ በቀጣዮቹ ቀናት ይህንኑ እንደሚቀጥል አስታውቋል። የሚመለከታቸው የክልሉና የፌዴራል መንግስት መስሪያ ቤቶች ግን በዚህ ጉዳይ ላይ የሰጡት ማብራሪያ የለም። እስክንደር ፍሬው ተከታዩን ዘገባ ልኳል። ኢንዶፊንትሮ ናውተፉል ቴክስት በጅጅጋ የብጥብጡ ጠባሳ አልሻረም። የሳምንቱ መጨረሻ አሳዛኝ ክስተቶች ረሃብና ውሃ ጥም ይዘው መጥተዋል። ራሳቸውን ከጥቃት ለመከላከል ቤተሰቦቻቸውንም ለማትረፍ ቤት ንብረታቸውን ጥለው የተሰደዱ በአብያተ ክርስቲያናትም የተጠለሉ ዜጎች የሚላስ የሚቀመስ የላቸውም፣ በረሃብ ልናልቅ ነው ብለዋል። ወደ አሜሪካ ድምፅ ስልክ የደወሉ በርካቶች ይህ እጥረት በከተማዋ ካለው የደህንነት ስጋት ጋር ተዳምሮ አስቸጋሪ ሁኔታ እንደፈጠረባቸው ነው። በከተማዋ ቅዱስ ሚካኤል ቤተ ክርስቲያን ከተጠለሉት አንዱ በስልክ ያብራራው ሰው ራሱ ብር ቢኖረው ኪሱ ላይ ይዞት የወጣው እንኳን ያ የሚገዛበት ነገር የለበቃል እኛ በጣም ተቸጋግረን። ስለዚህ የውሀና የምግብ እጥረት አለ። የውሀ የምግብ፣ የአልባሳትም ቃ ቤተ ክርስቲያኗ ዋስ ብቻ ነው ያለ። ነው የሚቀጥል ደግሞ ትላንትና የሌለ ፕሮፓጋንዳ አስነስተው አብዲ ተመለሰ በሚል አብዲ ተመልሶ ወደ ስልጣን ወጣ በሚል ህዝቡ እንዳዲስ አስደግጠው ነበረ። እንደ አዲስ ሌላ ህዝብ ሰልፍ ወጥቶ ነበረ። ሰልፍ ተጠቃሚ እዚህ ሰዓት ላይ የድጋፍ ነው የተቃውሞ ሰልፉ፣ የድጋፍ ነው የተቃውሞ? አብዲን የሚደግፉ አንዳንድ ሰዎች አሉ። አብዲ ተመለሰ በሚል እንትን ብለው በቃ እንደ አዲስ ህዝቡን በቃ በጥይት ምናምን ሊበጠኑ ብሎ አልቻሉም፣ እና በጣም ህዝቡ ተረብሾ ነበረ። አዲስ ፕሮፖጋንዳ እንትን ብለው ማለት ነው። አሁን አንዳንድ ለማርገብ ችለዋል መከላከያ ሰራዊት እኔ ያው በምግብ ጉዳይ እንዳልኩ ነው። ችግሩ በቤተ ክርስቲያን የተጠለሉትን ብቻ የሚመለከት አይደለም። ወደ ቤታቸው ተመልሰው ውሃ መቅዳት፣ ምግብ ማብሰል የሚፈልጉትም ተመሳሳይ ሁኔታ ውስጥ ናቸው። በከተማዋ የንግድና ሌሎች እንቅስቃሴዎች በመቆማቸው የሚበላም ሆነ የሚጠጣ ነገር በገንዘብ መግዛት እንኳን የሚታሰብ እንዳልሆነ ነው ወይዘሮ አመዝን መክቴ የሚናገሩት። ምንም ለሀ እንኳን ካፍታ ተበድሮ እንዳይበላ ነው ያደረጉት። በቃ ምንም ነገር መደብር የለም። ምን የለ ምን የለ አሁን ስልክ ሳንቲም ራሱ እየደጎን ነው ከዘመን ላይ ምናትሞላው ወጠት እዛው ነገር የለ ግን ምንም በቃ ምንም ጥቅም የሌለው ነገር ከጥቅም ውጭ። የኢትዮጵያ ቀይ መስቀል ማህበር በበኩሉ ለእነዚህ ዜጎች በተለይም በአብያተ ክርስቲያናት ለተጠለሉት የሚሆን ድጋፍ መላክ መጀመሩን አስታውቋል። የኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲ ጉዳዮች ኃላፊ ዶክተር ሰለሞን አሊ መሀመድ እንደሚሉት የላስቲክ ውሃዎችን የመሳሰሉ አቅርቦቶች ከሀረር ቅርንጫፍ ተልከዋል። እንግዲህ እንደሚታወቀው ኢትዮጵያ ቀይ መስቀል በሁሉም ቦታ ቅርንጫፎች አሉት። እዛም ቅርንጫፍ አለን እጅግ በጣም ትልቅም ባይሆን፣ ጅግጅጋ ከተማ ውስጥ የክልሉ ቅርንጫፍ አለን። በርካታ የልማት ስራዎች እንሰራለን በዛ አካባቢ ና እሱም እንግዲህ ይሄ ግጭት ሲፈጠር እኛም ራሳችንም የዛ ግጭት ሰለባዎች ነን። ሁሉም ተቋማት መንግስታዊ ተቋማት ሁሉ ተዘግተዋል። ዛሬና ትናንትና ነው እንግዲህ መንቀሳቀስ ጀመር ነው፣ ቢሮአቸው ተከፈተ ማለት ነው። እዛ ያለው መንቀሳቀስ ጀመረ ሲሉ የጅጅጋውም ተከፈተ። ዛሬና ትናንት ይሰራላው እና ይሰራል። ስለ እንግዲህ ያለውን አቅም ያሉት አንዳንድ ምግብ ነክ ያልሆኑ ቁሳቁሶችን ቤተ ክርስቲያን ውስጥ የተጠለሉ እንግዲህ በረ- ቤተ ክርስቲያን ውስጥ ከአሁን ያለን ቁጥር እንግዲህ የሚወላውል ነው። ከአስር ሺህ እስከ ሰላሳ ሺህ የሚጠጉ ሰዎች ተፈናቅለዋል ይባላል። ቤተክርስቲያን ውስጥም እዛም አካባቢ ተፈናቅለው ነው የሚገኙት ነው የሚባለው። እንግዲህ ሚካኤል ቤተክርስቲያን ያሉት ብቻ በአስር ሺዎች የሚቆጠሩ ናቸው የሚል መረጃ ደርሷቸዋል። እንደዛ ነው ያለን፣ እንግዲህ ቢያንስ ማለት ነው። ስለዚህ ያለን እቃ እንግዲህ፣ ዋናው ትልቁ ነገር አሁን እዛ ተፈናቃዮች ናቸው፣ ከቤታቸው የወጡ ናቸው። እዛ እንግዲህ ምግብ ነክም ያልሆኑ ቁሳቁሶችን ይፈልጋሉ። ምግብ ነክም የሆኑ ቁሳቁስ፣ ህጻናት አሉ፣ ብስኩት ይፈልጉ አሉ። ተለያ ልብስ፣ ብርድ ልብስ፣ እንደዚህ ነገሮች ይፈልጉ መተኛ የሚፈልጉ አሉ። እንግዲህ ቤተክርስቲያን ውስጥ ካለ ከቅርንጫፋችን ያለው ከቅርንጫፋችን እንደተረዳነው ቤተ ክርስቲያኑ ውስጥ የተቋቋመ ኮሚቴ አለ። የጤና ቡድን አለ የወጣቶች ቡድን አለ። እነዚህን የሚያስፈልጉ ቁሳቁሶች ህብረተሰቡ የሚሰጠው በተለይ ደግሞ ቀይ መስቀል እዛ አካባቢ እንግዲህ እንደምታውቀው ነጻ ሆኖ የሚንቀሳቀስ በመሆኑ አንዳንድ ነገሮችን እያገዝን ነው፣ ባለን አቅም። አሁን ኮሚቴዎቹ ሲሉ በተጠለሉት በራሳቸው በተጠለሉት ሰዎች ተቋቋመ የተቋቋመ ለምሳሌ እንግዲህ እዛ ውስጥ ሐኪም የተጠለላለ ነርስ የተጠለላለ እነሱ ናቸው እዛ ውስጥ የሕክምና ምንም እያደረጉ በጣም የተጎዱትን ወደ ሆስፒታሎቹ። ሆስፒታሎችም ብዙም የተከፈቱ አይመስለኝም ካለኝ መረጃ መሰረት የመድኃኒት ስጠቶችም አሉ። ግሉኮስም የሚፈልጉበት አይነት ሁኔታ ነው ያለው። እኛ በአሁኑ ጊዜ እንግዲህ በጣም አንገብጋቢ ነው የተባለው ውሃ ነው፣ ውሃና ምግብ አሁን ከዛ ከአቅራቢያው ከሐረር ቅርንጫፍ በዚህ በቅርንጫፍ የአደጋ ጊዜ እርዳታ ምላሽ ቲም የሚባላል ስድስት አባላት ያሉት አስር አባላት ያሉት ሄደው 3200 የላስቲክ ውሃዎችን ይዘው ሄደው ሲያድሉ ነው የዋሉት። ዛሬ አድለው ነው የዋሉት። ተመልሶ ወደ ሐረር ደግሞ ሩዝ፣ ፓስታ ወደ ሰባ ኩንታል ሩዝ እና ወደ 400 ኩንታል ብስኩት ያስፈልጋል ያላቸው ነዛ ወደ 200 ካርቶን ብስኩቶችን ጭኖ ለመሄድ ከዚህም ደግሞ እኛ 19000 ሊትር የሚይዝ ውሃ ቦቴ አሁን ዛሬ ጠዋት ተነስቷል፣ ተንቀሳቅሷል ወደዛ። ወደ ሀረር ማለት ነው ማለት ነው እንግዲህ እንደዚህ አይነት ነገሮችን እገዛ እያደረግን ነው። ኢትዮጵያ ቀይ መስቀል እንግዲህ በዛ አካባቢ በባቢሌ በጌዴኦ ዞንም ከፍተኛ ስራዎችን እየሰራ ነው። ከዛም የደረሱንን አንዳንድ ነገሮች ወደዛ ዳይቨርት ለማድረግ በእንቅስቃሴ ላይ ነው ያለ ነው ማለት ነው። ካለን መረጃ አንጻር እንግዲህ በአስቸኳይ አሁን ለምሳሌ ኢመርጀንሲ የሆኑ የፈርስት ኤድ ቁሳቁሶችን ያሉንን የሕክምና እርዳታ ቁሳቁሶችን እዛ ላሉ ለቤተክርስቲያን አስረክበናል። ድንኳኖች፣ አልጋዎች፣ የመሳሰሉትን በእጃችን ያሉትን መቼ ማለት ነው ዛሬ ዛሬ አሁን ያገዝ ነው ያለ ነው 530 ምንጣፎች፣ እዛ ቅርንጫፉ ያሉትን 125 የሚሆኑ ብርድ ልብሶችን፣ ወደ 240 የሚሆኑ ሳህኖች፣ ልዩ ልዩ ቁሳቁሶች፣ ምግብ መብያ ቁሳቁሶች፣ ወደ 400 ጆግ፣ ድንኳኖችና አልጋዎችን ሰጥተናል። እንግዲህ አሁን ዩኒሴፍ ከነበረው አንዳንድ አንድ ቁሳቁሶች እንግዲህ ለዚህ ለሕፃናት የሚሆኑ 200 ካርቶን ብስኩቶች ይሄ ዲ ፋይቭ የሚባሉ አይነት ኒውትሪቲቭ ብስኩቶችን እዛው ለአብያተ ክርስቲያኑ ኮሚቴዎች አስረክበናል። በቀጣይ እንግዲህ ምንድን ነው እየሰራ ነው ያለነው እንግዲህ አሁን እዛ ያለውን ነው እንግዲህ ባለን አሰስመንት ኤመርጀንሲ ሆነው አሰስመንት አሁን ግሉኮስ ያስፈልጋቸዋል እንደዚህ ኢሰንሻል ድራግ መሰረታዊ መድኃኒቶች እንደዚህ እንደ አንቲባዮቲክስ የመሳሰሉ ቁሳቁሶችን እንግዲህ ከዚህ ጋር ጤና ጥበቃም በእርግጥ ያንን ገዝቶ የላከበት ሁኔታ እንዳለ ሰምተናል። ግሉኮስ እንዳልኩ በተለይ ደግሞ አጣዳፊ በሽታዎች ሊቀሰቀሱ ይችላሉ ስላለ ለዛ የሚያስፈልጉ ለህፃናት በተለይ እንደ ኮርቲ ሚክሳ ሶል የሚባሉ መድኃኒቶች እንደሚፈለጉ ነግረውናል እና እየተንቀሳቀስን ነው። እንግዲህ በእርግጥ እስከ ሰላሳ ሺህ የሚደርሱ ወገኖቻችን የተጠለሉም እዛ አካባቢ ያሉ ጋ ለመድረስ እነዚህ ሁሉ በቂ ናቸው ማለት አይደለም። የተጠናከረ ገዛ ይፈልጋል። እኛ አሁን ምግብ ነክ ያልሆኑ የጤና ነክ ዕቃዎች፣ ምግብ ነክ የሆኑትን ዕቃዎችን ልናጓጉዝ ከዚህም ከአዲስ አበባም ሮዝ ፓስታ የመሳሰሉ ነገሮችንም አካባቢውም ከሀረርም ለመጫን እንቅስቃሴ ላይ ነው የምንገኘው ማለት ነው። የአደጋ ስጋት ቅነሳ ስራ አመራር ኮሚሽንን ጨምሮ የሚመለከታቸውን የመንግስት አካላት ምላሽ ማግኘት በዚህ ዘገባ ማካተት አልተቻለም። በጅጅጋና በሌሎችም የሶማሌ ክልል አካባቢዎች በተከሰተው ብጥብጥ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ሰዎች ወደ ሀረር መሰደዳቸውንም ከአካባቢው ባለስልጣናት ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በሶማሌ ክልል ጅጅጋ ከተማ ሁኔታ ዙሪያ ነው። ቀጣዩም ዘገባ የሚያተኩረው በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ይኑር እንጂ ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች መግለጻቸውንና ቀይ መስቀል እያደረገ ያለውን አቅርቦት ይህንኑም እንደሚቀጥል ቀደም ሲል ከእስክንድር ዘገባው Um, dann halt. በጅጅጋ ዩኒቨርሲቲ የክረምት ትምህርት ሲከታተሉ የነበሩ ተማሪዎችም ችግር ላይ መሆናቸውን ተናግረዋል። በሌላ በኩል በድሬዳዋ ከተማ የደረሰውን ሞት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ችግር እየደረሰባቸው መሆኑን በዚያው የሚገኙ ኢትዮጵያውያን ሁኔታውን ገልጸዋል። የኢትዮጵያ መከላከያ ሰራዊት በጅጅጋና በሌሎች የሶማሌ ክልል ከተሞች የደረሰውን ችግር ለማርገብ እየሰራ መሆኑን ለሀገር ውስጥ መገናኛ ብዙሀን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። Thank you. በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩ ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገለጹ። ማምሻውን አንድ ስማቸው መግለጽ ያልፈለጉ ነዋሪ አነጋግሬ ነበር። አሁን እዚህ ስድስት ሚካኤል ቤተክርስቲያኖችን አለው እና ያለው ችግር ምን መሰለሽ? አሁን አንደኛ ውሃ የለንም፣ ውሃ በጣም ችግር አለ ይገርምሻል። ሁለተኛ ምግብንም በተመለከተ እንደዚሁ ከፍተኛ የምግብ ችግር አለ። ምንም ከተማ ውስጥ የለም። ይገርምሻል። ምግብም አሁን ሆቴሎች በሙሉ ምናም በሙሉ በቃ ባዶ ናቸው። ስለዚህ አሁን ትልቅ የረሀብ ችግር ነው ያለው። ብታይ ይገርምሻል። አሁን በቃ የህዝቡ አሁን የተፈራመሰ ነው። ይገርምሻል። በጣም የተፈናቀሉ ሰዎች አሉ ማለት ነው። አሁን ግቢ ውስጥ እንዳለ ያለ ነው። ቤተክርስቲያን ውስጥ እኮ አሁን ማት ህዝብ ነው ያለ፣ ማት ህዝብ ነው ያለ። ህዝቡ ወደየቤቱ ተመልሷል፣ ወደ የመኖሪያ ሰፈሩ ወደ የመኖሪያ ቀየው ተመልሷል ብለውን ነበር ትናንትና ስናነጋግራቸው። ሰው አልተመለሰም ማለት ነው ወደ የቤቱ ቤት መሰለች። አሁን የተመለሱት አሁን እነዚህ መሀል መሀል መሀል ላይ ያሉት አሁን ወደ ቤታቸው የተመልሰዋል፣ መሀል መሀል ያሉት። እሺ ባህር ዳር ያሉት ደግሞ አሁን አሬድም ገና ናቸው። እዚህ ቤተክርስቲያኑ እሱ ያሉት የምግብ እጥረቱን በተመለከተ እስኪ ንገሩን። ምንድን ነው ምግብ የለም ሲባል? እስካሁን ከመንግስትም ሆነ ከድርጅትም አንድ የሚያገኘነው እርዳታ የለም። ያው ህብረተሰቡ እንግዲህ ያለው ለሌለው ነው የሚያቃምሰው እንጂ ከመንግስትም ሆነ ከክልሉም መንግስትም ሆነ ከማንኛውም ሆነ ምንም እርዳታ ያገኘነው ነገር የለም እስካሁን ድረስ። በቃ እኔ ያው ህዝቡ ትንሽ ያለው ለሌለው ያቃምሳል፣ ያለው ለሌለው ያቃምሳል። ይሄ ነው ያለው። ሁኔታ በአጠቃላይ የሱቅ ባለቤቶች የሆኑ የንግድ ባለቤቶች የሆኑ ሱቆቻቸውን አልከፈቱም፣ ወደ ሱቆቻቸው አልሄዱም። ሙሉ በሙሉ እኮ ምንም ዕቃ የለም። አሁን ለምሳሌ እኮ ይገርምሻል። አሁን በእኛ ቀጠና በተለይ ዜሮ ስድስት እና ዜሮ አምስት አካባቢ የመጀመሪያ ውረድ ምንም ዕቃ የለም። ባዶ ነው፣ በቃ ባዶ ነው። አሁን ምናልባት ዕድል ያልደረሳቸው አንዳንድ ቦታዎች አሉ። አሁን ወደዛ ወደ ቴላው መውጫ ወደ ሀረር መውጫ አካባቢ የራሳቸው የሆነ የሱማሌዎች የሆኑ እነሱ ጋ ነው አሁን ትንሽም ሄደች ውሃም አሁን ገዝተን ነው የምንመጣው። እንደዚህም ሆነ ለፕላሳም ሆነች ምናምን ገዝተን የምንመጣው የእነሱ መደብሮች ከተፈከቱ ከተከፈቱበት ቦታ ደግሞ እንጂ የምናገኘው በእኛ በኩል ምንም የለም። በቃ ባዶ ነው። በ በ መደብሮች ባዶ ናቸው። ምንም የሉም። ሆቴል ቤቶችም ምንም የሉም። በአጠቃላይ ሆቴል ቤትም ምንም የለም። በቃ ቀይ መስቀል ወይም ደግሞ ሌሎች ዓለም አቀፍ ድርጅቶች አልመጡም? አላገኟችሁም? ምዝገባ ማድረግ እርዳታ መስጠት አልጀመሩም? ምንም መተያየን የለም። ይገርምሻል። አንድም ሰው መተያየን የለም እስካሁን ድረስ። የጸጥታ ሁኔታስ ምን ይመስላል? ጂጂጋ ከተማ ውስጥ እና ዳር ዳር ላይ ያለው የጸጥታ ሁኔታ አሁን በአጠቃላይ መልኩ መሀል ከተማ ሙሉ በሙሉ ሰላም ነው ማለት ይችላል። በቃ ሙሉ በሙሉ በቃ ምንም ነገር የለም። አንዳንድ ጊዜ ትንሽ ትላንትና ወደ ጫፍ አካባቢ ወደዚህ ከራማራ መውጫ አካባቢ ወደዚህ ወደ አስራ አንድ ሰዓት ገደማ እንደዚህ ትንሽ የአይነት ግጭ ግጭ ነበረ ወደ ሄዱና በተደጠር ስራው አሉ ስለዚህ አሁን በእኛ በኩል እዚህ አካባቢ አሁን እዚህ ጋ ከተማ በጣም ኖርማል ነው ያለው። በቃ ሰላሙ በተመለከተ አሁን ኖርማል ነው። ጥሩ አየር ነው በተለይ ዛሬ እየተነፈስን ያለነው። ስለዚህ ችግሩ የምግብና የመጠጥ ነው ማለት ነው። አዎ አሁን ትልቁ ችግራችን ምንድን ነው? የምግብ ምግብ ምግብ፣ ውሃ ውሃ፣ እነዚህ በቃ የምግብ ከቦታዎች ናቸው። ውሃ አሁን ምንም ነገር የለም። ሌላ የከተማው ነዋሪ በበኩላቸው ከተማው ውስጥ መከላከያና የፌዴራል ፖሊስ አባላት በመግባታቸው ይሰነዘሩ የነበሩ ጥቃቶች መቆማቸውን ገልጸው ነገር ግን ወደፊት ስለሚሆነውና አሁንም በነፃነት ለመንቀሳቀስ ስጋት እንዳለባቸው ተናግረዋል። እኚህ ነዋሪም ለደህንነቴ ስለምሰጋ ስሜን ደብቂ ብለዋል። በእርግጥ መከላከያ ሰራዊት ገብቷል፣ አካባቢ ይዟል ግን አንዳንድ ጥቅ ጥቅ ያሉ ቦታዎች ማለት ነው፣ ሙሉ ለሙሉ ስላልተዳረሱ ችግር አለ። እዛ አካባቢ ውስጥ የሚደርሰ ችግር ሲጠቆም ያው በጥቆማ ይሄዳል፣ መከላከያ ሮጦ ይሄዳል። የመድተር ሙከራዎች አሉ፣ የማስቸገር ሁኔታዎች አለ፣ ብዙ ነገሮች አሉ። አሁን እዚ ጊዜ ሪሰንት ጭነን የሚሆን ያለ ነው። በጣም ብዙ ህዝብ አለ እዚጋ፣ ህዝቡ ግለሰብ ያው እየተባበረን እንደምንም ማለት ነው እና አካባቢ ላይ ግን በጣም ምንም አይነት ማስተማመኛ ነገሮች ሰውን ብዙ አላገኘም። ያሰራል የምናየውን ነገር ማለት ነው። እና ህጻናት ብዙ አሉ፣ እርግቦች አሉ ምናምን። በጣም ሁሉም በጥንቀት ነው። መንገድ የለም። መደብር ገብተሽ ደግሞ የምትገዙ ነገር የለሽም። ብር እንዲኖርሽ ምንም ምንም አይነት ነገር የለም። መደብሮች የሉም፣ ባዶ ናቸው፣ ወድመዋል። ቅዳሜ ዕለት በጂጂጋ ከተማ በሚገኙ ነዋሪዎች ላይ በደረሰ ጥቃት የብዙ ሰዎች ህይወት ማለፉ፣ ብዙ ቤተ ክርስቲያኖች መቃጠላቸው፣ የነዋሪዎቹ መኖሪያና የንግድ ቤት መዘረፉ፣ እንደዚሁም ደግሞ ወደ ቤተ ክርስቲያኖች ነዋሪዎች ተጠልለው እንደሚገኙ፣ በዚያም ደግሞ የመደፈር ጥቃት እንደደረሰ ነዋሪዎችን እማኝ አድርገን መዘገባችን ይታወሳል። በጂጂጋ ዩኒቨርሲቲ ተማሪ የሆነ አንድ አስተያየት ሰጪ ለአሜሪካ ድምጽ እንደተናገረው ይህንን ግጭ ና ቀውስ ተከትሎ በዩኒቨርሲቲው ግቢ ውስጥ ምንም አይነት የምግብ አገልግሎት የለም። በዚህም የተነሳ ለችግር ተዳርገናል ይላል። አነጋግሬው ነበር። እኔ የሁለተኛ ዓመት ተማሪ ነኝ። የሰመር ኮርስ ማለት ነው የክረምት አሁን አዎ፣ የክረምት ማለት ነው። አሁን አጠቃላይ ተማሪዎች ወደ እስከ ዘጠኝ ሺ ይሆናሉ ትምህርት የጀመሩት። አሁን ባለው የጸጥታ ችግር ግን የተወሰነ ተማሪ ብቻ ነው ያለው። የክልሉ ተማሪዎች እንዳለ ወደ ቤታቸው ገብተዋል እና የተቀረነው ደግሞ የመሀል ሀገር ተማሪ ብቻ ነው። የመሀል ሀገር ተማሪ ደግሞ አሁን ያለው የውሃ አቅርቦት፣ የምግብ ችግር በከፍተኛ ሁኔታ ነው ያለው። ሰው ምግባቸው እየታመመ ነው። በዛ ላይ ደግሞ የንጽህና ጉድለት የተነሳ ምንም የሰርቪስ የሚሰጥ ነገር የለም። ከዚህ የተነሳ የተለያየ ችግር ውስጥ ነው ያለው ተማሪዎች። በዚህም የተለያየ ጥያቄ በምናቀርብበት ወቅት የሚሰጠን ምላሽ እዛው ቆዩ ነው። የመንገድ ላይ ደግሞ የጸጥታ ችግር አለ፣ ወደ አካባቢያችን እንዳንሄድ የትራንስፖርት ችግር አለ። በዛ ላይ ደግሞ አሁን እዚህ መሀል ላይ ደርሰን ለምንድን ነው ወደ ሌላ ዩኒቨርሲቲ በተለይ የሁለተኛ ዲግሪ ሁለተኛ አመት የሆኑ ተማሪዎች ለምን ወደ ሌላ ዩኒቨርሲቲ ሺ ተደርጎ ኮርስን አንጨርስ የሚል የዘንድሮን የኮርስ ለምን አንጨርስ የሚል ጥያቄ አቅርበን ነበር። ይህንንም ያው ትምህርት ሚኒስቴር የሰጠን ምላሽ እስካሁን ምንም ነገር የለም። የምግብ ችግር አለ ብለህኛል፣ እና የምግብ ቤቶቹ ዝግናቸው። ከተዘጉ እስከ መቼ ጀምሮ ነው የተዘጉት? አዎ ይሄ ነገር የተፈፀመው እንግዲህ ባለፈው በቅዳሜ በዚጋ ከተማ በተነሳው ሁከት አደጋዎች ስለደረሱ ምግብ አቅራቢዎቹ እንዳለ ቤተሰቦቻቸው ንብረታቸው ስለተደረሰ ቤተሰቦቻቸው ስለተገዱባቸው እንዳለ ግቢውን ጥለው ወጥተዋል። ከዚህ የተነሳ ምንም ምግብ የሚያዘጋጅ ሰው የለም። በአሁኑ ይሄ ያለ እውነታ ነው። ከዚህ የተነሳ ተማሪ ለችግር ተ ጋንጧል ነው። የመማር ማስተማር ሂደቱም ተቋርጧል ማለት ነው አሁን? አዎ የመማር ማስተማሩ ምንም የለም። ዶክተሮችም የሉም፣ ሌላም የሞተም ዶክተር አለ፣ የተደበደቡም አለ፣ የተሰረፉም አሉ። ሌሎቹም አካባቢ ለቆ ወጥቷል። ካለን ኢንፎርሜሽን አሁን ሁሉም ነገር ተዘጋግቷል። በተለያየ ዲፓርትመንት ላይ ያሉ ደግሞ ስኩሎች፣ በዩኒቨርሲቲ ያሉ ስኩሎች እንዳለ ተዘጋግተዋል። የመማር ማስተማሩ ነገር ምንም ነገር የለም። ያው በአብዛኛው ተማሪ ወጥቷል እና አሁን እዚህ ከመሀል ሀገር የመጣን ተማሪዎች የትራንስፖርት ችግር አተን ወይ ደግሞ ወደምንሄድበት ግራ ተጋብተን እዚህ ቁጭ ብለን ወይ አልተማርንም። በዛ ላይ ደግሞ ወደ አካባቢዎች እንዳንሄድ የፍታ ችግር አለ እዚህ አካባቢ እንዳርቆ ደግሞ የምግብ የውሃ አቅርቦት ከግቢ ውስጥ ያሉ የሱቆች ሰርቪስ እንዳለ ተዘግተዋል። ምንም አይነት በገንዘብ ሰው ተገዝቶ ወይ ውሃም ቢሆን የተለያየ ነገር መጠቀም አይቻልም። በፊቱንም ደግሞ ዝዚጋ ውስጥ ውሃ ከምግብ ጋር ስለማይቀርብ ውሃ ሰው ከየሱቁ እየገዛ ነው ሀይላንድ የሚጠቀመው የውሃ አቅርቦት የለም። ከዚህ የተነሳ በጣም አደጋ ውስጥ ነው ያለ ነው ማለት ነው። ተደበደቡ ሰዎች አሉ ብለህ ነበር እና ዩኒቨርሲቲ ውስጥ ስ ችግሩ ደርሶ ነበር ወደ ዩኒቨርሲቲ የመጣ ነገር ነበር እንዴ ዩኒቨርሲቲ ውስጥ የገባ የለም በእለቱ ቅዳሜ ተማሪዎች ወደ ውጭ ወጥተው ነበር የተለያየ ነገር ለመገበያየት ማለት ነው እነህ ተማሪዎች በወጡበት የሞቱ አሉ በትክክለኛ ለ ሆስፒታል የገቡ አሉ አድራሻቸው ያልታወቁ አሉ ብዙዎቹ ተደበደ የተደበደቡ አሁን ህክምና እየተመላለሱ ያሉ ሆስፒታል የተኙ አሉ የሞቱ አሉ ይሄ በትክክል ያው ሪፖርቱም ተደርጓል ማለት ነው ለግቢ በአሁኑ ሰዓት የ የትምህርት ቤቱ አስተዳዳሪዎች አሉ፣ ትምህርት ቤቱን የሚያስተዳድሩት ሰዎች ያነጋገሯችሁ ሰዎች አሉ? እስካሁን እንግዲህ ያየ ነው። የተማሪ ዲን ነው የተማሪ ዲን ነው ያነጋገረን የተማሪ ዲን። አሁን ትላንትና ማታ ስናነጋግረው እራት ጠፍቶ፣ ያው በፊትም ምግብ የለም። ተማሪዎች መኪናውን የደበደቡ መጨረሻ ላይ ጥሎን ነው የጠፋው ማለት ነው። ከግቢ ምንም ማድረግ አልችልም ብሎ ነው ከግቢው ጥሎ ነው የጠፋው እና እስካሁን ድረስ መጥቶ የምግብ ችግር እንዲህ ዐይነት ነገር አቃልላችኋለሁ ያለ ነገር የለም ማለት ይቻላል ማለት ነው። በሌላ በኩል በጅጅጋ ከተማ የተከሰተውን ጥቃትና ግጭት ተከትሎ ወደ ድሬዳዋ ከተማ ገንደ ገራዳ በተባለ ሰፈር ተዛምቶ የነበረ ሲሆን በዚያም በተፈጠረው ግጭት የአስራ አራት ሰዎች ህይወት ማለፉን መዘገባችን ይታወሳል። በዚህ ግጭት የጅቡቲ ዜግነት ያላቸው ነዋሪዎች ህይወት ማለፉን እና የዜጎቹ ደህንነት እንደሚያሳስበው የጅቡቲ መንግሥት ያወጣውን መግለጫ ጠቅሰን መዘገባችንም ይታወሳል። ይህንንም ተከትሎ ትላንትና የጅቡቲ ዜግነት ያላቸው ነዋሪዎች ድሬዳዋ ከተማ ለቀው ወደ ጅቡቲ መሄዳቸውን ነዋሪዎች ገልጸውልናል። በሌላ በኩል በጅቡቲ ከተማ የሚገኙ ኢትዮጵያውያን ስጋት እንዳለባቸውና ጥቃት እየደረሰባቸው እንደሆነ አንድ ነዋሪ ከጅቡቲ ከተማ ሁኔታውን ገልጾልናል። ከትላንት ወዲያ ጀምሮ በኢትዮጵያኖች ላይ ከፍተኛ ጥቃት እያደረሱባቸው ነው ያሉት ከጂጂጋ የመጡ እዚህ የሚኖሩ እንደኛው ተሰደው የሚኖሩ ኢትዮጵያኖች ናቸው። ያው በድሬዳዋው ምክንያት የተነሳ ያው እዚህ ጥቃት እያደረሱባቸው ያሉት ንብረታችንን ሸጠን እስከምንሄድ ድረስ እባካችን እርዱን ብለው እያለቀሱ ልጆች አሉ። ህጻናት ልጆች፣ አራት የወለደች ሴቶች አሉ። ግማሹ ቤት ውስጥ ተዘግቶበትን ያላለ መውጣት የፈርቶ ማለት ነው። ወደ ስድስት ቀበሌዎች ናቸው ወደ ከተማ ወጣ ብሎ። አንድ ሌላ ነዋሪም ይኸው ስጋት እንዳለ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በጉዳዩ ላይ ጅቡቲ ከሚ ሚገኘው የኢትዮጵያ ኤምባሲ መረጃ ለማግኘት ጥረት ብናደርግም የስራ ሰዓት በማለፉ ስልካቸውን የሚያነሳልን ሳናገኝ ቀርተናል። በተጨማሪም ይህንኑ በተመለከተ ኤምባሲው አሰራጭቶታል ቶታል የተባለው ወረቀት እንደሚዘረዝረው በኢትዮጵያ በአንዳንድ ቦታዎች የተነሱትን አለመረጋጋት ተከትሎ በአሁኑ ወቅት በጅቡቲ ከተማ ውስጥ በአንዳንድ አካባቢዎች በሰው አካል ላይ ጉዳትና በንብረቶች ላይ ዘረፋም እየተካሄደ በመሆኑ ሚስዮኑ ለጉዳዩ ልዩ ትኩረት በመስጠትና ከጅቡቲ ከፍተኛ የስራ ኃላፊዎች ጋር በመነጋገር በቅርበት እየሰራ ይገኛል ብሏል በመግለጫው ይህንንም ተከትሎ ችግሮች ከደረሱ ለኤምባሲው እንዲያስታውቁ ስልክ ቁጥሮችን የያዘ መረጃዎች ተሰራጭተው ይገኛሉ ይህንኑ በተመለከተ ከሶማሌ ክልል መንግስት እንደዚሁም ከኢትዮጵያ የፌዴራል መንግስት ተደጋጋሚ ምላሽ ለማግኘት ሙከራ አድርገን ነበር ስልካቸው ስለማይነሳና ፈቃደኛ ስላልሆኑ ልናገኛቸው ምላሻቸውንም ልናካትት አልቻልንም በሌላ በኩል በጅጅጋ እና ሌሎች ከተሞች የሀገር መከላከያ ሰራዊት እያደረገ ያለው የማረጋጋት ስራ መቀጠሉን የመከላከያ ሚኒስቴር አቶ ሞቱማ መቃሳ ለሀገር ውስጥ መገናኛ ብዙኃን አስታውቀዋል። የመከላከያ ሰራዊቱ እንዲገባ ነው የተደረገው። መከላከያ ሰራዊትና የፌደራል ፖሊስ ከዛ በኋላ የመረጋጋቱ ሁኔታ አለ። በከተማ ውስጥ በፊት የተከሰቱ ችግሮች ቢኖሩ። በአሁኑ ውስጥ ወቅት በከተማ ውስጥ ማረጋጋት አለ። ሰው መንቀሳቀስ ጀምሯል። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት ሁኔታ አለ። ሆኖም ግን አንዴ ወደ ነበረበት ሁኔታ መመለሱ ጊዜ ቀናትን ሊወስድ ይችል ይሆናል። ለሁሉም ግን ሰራዊቱ እና ፌዴራል ፖሊስ ውስጥ ገብተው የማረጋጋቱን ስራ እየሰራ ያለበት ሁኔታ ነው ያለው። አያይዘውም የተፈጠረውን ችግር በሚገባ ለማረጋጋት የአካባቢው ነዋሪዎች በተለይም ደግሞ የሀገር ሽማግሌዎች ተሳትፎ እንዲያደርጉ ጥሪያቸውን አስተላልፈዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ሶስተኛ የመጽሔት ትንታኔ ርዕስ እንሻገራለን። አድማጮች በመካከለኛው ምዕራብ ዩናይት ስቴትሷ የሚነሶታ ክፍለ ግዛት ነዋሪ የሆኑ የኦጋዴንና የኦሮሞ ማህበረሰብ አባላት ትናንት ተሰብስበው በጅጅጋ እና ድሬዳዋ ሰሞኑን የደረሱትን ግጭቶች እንዲሁም መፍትሄ የሚሏቸውን ጉዳዮች አስመልክቶ መወያየታቸውን አቶ አወል ንገው ገልጠውልናል። አቶ አወል በሚነሶታ የኦሮሞ ማህበረሰብ የህዝብ ግንኙነት ተጠሪ ናቸው። ተከታዩን ነው አቶ አወል ነጋሶ እንዲሳ የሶማሌ ክልል እና የኦሮሞ ማህበረሰብ አባላት ትናንት ተሰብስበው ስለተወያዩበት ጉዳይ ገልጸዋል ከዚህ ካለፈው አርብ ጀምሮ ብዙ ሰዎች መገዳዳል የቤተ ክርስቲያን መቃጠል የንብረቶች መውዳም እና ብዙ ማይረቡ ነገሮች ወደ ጂጂጋና በገዳው አካባቢ ስለምታዩ እኛ በሁለቱ ኮሚኒቲን እየተጠቁ ካሉ ሰዎች የመጣን ማህበረሰብ ስለሆንን ምንድነ ማድረግ ያለብን ከዚህ በፊቱ ተሰባስ ቢሆን አንድ ነገር ማሳለፍ አለብን የሚል ነገር ታዋይቴ ነው። በዛው ፕሬስ ሪሊዝ ያደረግ ነው ማለት ነው። የሁለቱ ማህበረሰቦች አባላት በሶማሌ ክልልና በኦሮሚያ አካባቢ ስለሚካሄዱት ግጭቶች ሲነጋገሩ ለመጀመሪያ ጊዜ አለመሆኑን አቶ አወል ሲያስረዱ፣ በጉዳዩ መነጋገር ከጀመርን አምስትና ስድስት ወራት ይሆናል ብለዋል። ኮሚቴ አዋቅረው በተለይም የሃይማኖት አባቶች ከተለያዩ መስጊዶች እየመጡ ስለ ግጭቱ መንስኤና በጀርባው ስላለው ጉዳይ ሲነጋገሩ ቆይተዋል ካሉ በኋላ አቶ አወል ነጋው እንዲሳ በትላንቱ ስብሰባ ስለተገኙት ሰዎች አስረድተዋል። ሰዎችን ያገናኝና እያሰባሰበው የምንሰራ ያለው የኦሮሞ ማህበረሰብ ነው። መጀመሪያም ኮሚቴውን አንድ ላይ እንዲሰሩ ከተለያዩ መዚዶች ጠርተን ያዋቀር ነው። ትላንት የተሰባሰቡን ደግሞ የኦሮሞ ኮሚኒቲ የቦርድና የስራ አስፈጻሚ ሰዎች አሉ። የኦጋዴን ኮሚኒቲ ሚኒያፖሊስ አካባቢ ያሉ ሰዎች የቦርድ አባላቶች አሉ። ከተውፊቅና ተውሂድ መስጅድ የተውጣጡ የኦሮሞ መስጅዶች ናቸው። ከዚያም የመጡት የሃይማኖት መሪዎች አሉ። እንደዛውም ከአቡበካር አልስሊቅ የሚባል የኦጋዴን ሰዎች ብዙ የምከታተሉትና የሚሄዱበት መስጅድ አለ። እዛም ከዛም የመጡት ሼኮችና ኢማሞች አሉ። ሌላውም የኦጋዴን ኮሚኒቲ ሜምበርስ የማህበረሰቡ አባላት ከኦሮሞም እንደዛው የማህበረሰቡ አባላት እና ሽማግሌዎች ከሁለቱም ማህበረሰባት ማስተዋል ማለት ነው። የኦሮሚያ ና የሶማሌ ክልል ማህበረሰቦች በጅግጅጋ እና በድሬዳዋ ስለተከሰተው ግጭት ከተወያዩ በኋላ ስለደረሱባቸው ውሳኔዎች ዘጠኝ ነጥብ ያለው ጋዜጣዊ መግለጫ ማውጣታቸውን አቶ አወል ጠቁመዋል። ትልቁ በዚህ ውሳኔ ላይ ምንድን ነው? ይሄንን እየተካሄደ ያለውን ግድያ፣ ጭፍጨፋ፣ የሀይማኖት ቦታዎች ና ንብረቶች ማውደም እንቃወማለን የምንለው በአንድ ድምጽ ሁለተኛ ደግሞ ይሄ አላግባቢ የህይወት እልፈትና የንብረት ማውደም የሶማሌ ማህበረሰብንም የኦሮሞ ማህበረሰብንም አይወክልም። ሁሉም ሰው ከዚህ እንድቆጠብና ና እንድታቀብ የምል ነው ያስተላለፍ ነው እና ሌሎችም ደግሞ እኛ እንደ ሶማሌ ና ኦሮሞ ማህበረሰብ በብዙ ነገር በሃይማኖት፣ በጋብቻ፣ በባህ እና በብዙ ነገር የተሳሰርን ማህበረሰቦች ስለሆንን የራሳችን አንድ ላይ ያለንን ነገሮች፣ ቅርሶች ታሪክ እና ብዙ ነገር ይዘን ወደፊት ማየት እንዳለብን እና የዛን አካባቢ ብቻ ሳይሆን የእስተ ደግሞ የምስራቅ ኦሮሚያና ምስራቅ ኢትዮጵያ የጅጅጋ፣ የድሬዳዋ አካባቢዎችን ብቻ ሳይሆን ብዙ ቦታ አንድ ላይ የሚኖር ማህበረሰቦች ይህንን ነገር አንድ ላይ ይዘ ወደፊት ወደ ልማት፣ ወደ ሰላም፣ ወደ እንደዚያ ዓይነት ነገሮች መሸጋገር እና አብረው መኖሩን መተሳሰሩን ክብር ልንሰጥ ይገባል የምላ ሀሳብ ያቀፈ ነጥብ ነው ያለው። የኢትዮጵያ መንግስትም ጥረት እንዲያደርግ መጠየቃቸውን አቶ አውል ነጋው እንዲሳ አክለዋል። ኢትዮጵያን መንግስት አሁን ያለው በዶክተር አብይ አህመድ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የምመራው መንግስት ይህንን ነገር ጊዜ ሳይሰጥ ከዛ አካባቢ ከመጡ ሰዎች ና የሃይማኖት አባቶች ና መሪዎች የስቴት ወይ ደግሞ የአካባቢ መሪዎች ጋር በመሆን ይህንን ነገር እንዲሰሩበት ና እንዲያቆሙ የሚል የጥሪ መልእክት ነው ያለው እነዛም ደግሞ ይህንን አላግባብ የሀይማኖት ቦታዎች ና ንብረቶች መውደብ ለመቃወም የግድ አንድ ሰው ሱማሌዊ ደግሞ ኦሮሞ መሆን የለበትም። የሰው ልጅ መሆን ብቻ ነው የሚያስፈልገው። ለምን የሰው ልጅ ሕይወት ነው እያለፈ ያለው ና ወደፊት አንድላ እንዴት እንሰራለን። የተዋቀረው ኮሚቴ ትንሽ ለዘብ ብሎ እየሰራ ስለሆነ እንዴት አፍጥኖ ይህንን ነገር ከምመለከቱ አካል በተለይ ከተለያዩ መዚዶች ና ከተለያዩ የሃይማኖት አባቶች ና ከማህበረሰቡ ኮሚኒቲዎች መሪዎች ጋር ና ጋር እንዴት እንምሰራ አንዳንድ ነገሮች ንትን ያደረግነው ማለት ነው። በመጨረሻም አቶ አወል ነጋው እንዲሳ ከአሁን ወዲያ የማንም ሰው ህይወት መጥፋት ቆመው ህዝቡ በሰላም ለመኖር መቻል አለበት ብለዋል። ቀጣዩ ዘገባ ደግሞ ስደተኞችንና ፍልሰተኞችን የሚመለከት ነው። ዓለም አቀፉ የፍልሰት ድርጅት አይኦኤም እና አጋር ድርጅቶቹ የሰብአዊ እርዳታ ተነፍገውና ለአደጋ ተጋልጠው ለቆዩ 81000 ስደተኞች የ45 ሚሊዮን ዶላር እርዳታ መጠየቃቸው ተዘግቧል። እርዳታው ስደተኞቹን ከአፍሪካ ቀንድና የመን ለማጓጓዝ መሆኑን የተነገረው። ይህ በዚህ እንዳለ የመን ውስጥ ከሩብ ሚሊዮን ሕዝብ በላይ የኮለራ መከላከያ ክትባት መውሰዱ ተገልጿል። በሁለቱም ርዕሰ ጉዳዮች ዙሪያ ሊሳ ሽላይን ከጂኒቫ የላከቻቸው ዘገባዎች አሉ። አዲሱ አበባ ያቀርባቸዋል። የመን ውስጥ የሚታየው የሰብአዊ ቀውስ ከሁሉም ቦታዎች የከፋ መሆኑ ነው የሚነገረው። ያም ሆኖ ግን በሕገ ወጥ አሻጋሪዎች በኩል ከኢትዮጵያና ከሶማሊያ በፋርስ ባሕረ ሰላጤ እያደረጉ ወደ የመን የሚያቀኑትን ፍልሰተኞች ሊገታቸው አልቻለም። ብዙዎች ፍልሰተኞች ለሥራ ፍለጋ ነው የሚሰደዱት። የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ጆኤል ሚልማን እንደሚሉት ይህ በየጊዜው የሚቀያየረው የአፍሪካ ቀንድ ስደተኞች ፍልሰት በተለይም ባለፉት ጥቂት ዓመታት ውስጥ ቁጥሩ እየጨመረ መጥቷል። ባለፈው የአውሮፓውያኑ ሁለት ሺህ አስራ ሰባት ዓመተ ምሕረት ብቻ ወደ አንድ መቶ ሺህ ሕዝብ እንደ ፈለሰ ነው ቃል አቀባዩ የሚናገሩት። ልንረዳው የሚገባው አንድ ትልቅ ቁም ነገር ግን በተመሳሳይ ወቅት የዚህን አሃዝ እጥፍ ማለትም ወደ ሁለት መቶ ሺህ ፍልሰተኞች ከሳኡዲና ከየመን ወደ አፍሪካ ቀንድ መጓጓዝ የሚፈልጉ ፍልሰተኞችና ስደተኞች መኖራቸውን ነው። ከእነዚህ መካከል አንድ መቶ አምሳ ሺህ የሚሆኑት ወደ ኢትዮጵያ፣ አምሳ ሺዎቹ ደግሞ ወደ ሶማሊያ የሚሄዱ ናቸው። ለሦስት ዓመታት የተያዘውና ሴቶችን ወላጅ አልባ ሕፃናትንና አዛውንትን ያካተተው ይህ የፍርሰተኞች መርሃ ግብር ወደ ሰማንያ ሺህ ለአደጋ ተጋላጭ ስደተኞችን ሊረዳ የሚችል እንደሆነ ታውቋል። በዚህ መርሃ ግብር መሠረት የተለያዩ እንደ የሥነ ልቦና እርዳታ፣ የኢኮኖሚ ድጎማና ሌሎች የማኅበራዊ አገልግሎቶች ይሰጣሉ። ይህ በእንዲህ እንዳለ የመን ውስጥ ከሩብ ሚሊዮን ሕዝብ በላይ የኮሌራ ክትባት መውሰዱ ተገልጧል። ከሦስት ሺህ በላይ የሚሆኑ የዓለም ጤና ድርጅት የአካባቢ የጤና ጥበቃ ሰራተኞች ናቸው ለኮሌራ ማስወገጃ የሚሆነውን በአፍ የሚሰጥ ጠብታ ወደ 266000 ሕዝብ በመድረስ ከአንድ ዓመት ዕድሜ በላይ ለሆናቸው ህጻናት የሰጡት። ይህ የሦስት ቀናት ዘመቻ በየመን ሁዴይድ ከተማና ከአቢብ ግዛት ውስጥ በሚገኙ ሁለት ወረዳዎች የተካሄደ ሲሆን የዓለም ጤና ድርጅት ደብሊውኤችኦ ቃል አቀባይ ታሪክ ያሳሬቪች እንደ ገለጡት ሁለቱ ስፍራዎች የተመረጡት የኮሌራ ወረርሽኙ በእጅጉ የተዛመተባቸው በመሆናቸው ነው። የኮሌራ ወረርሽኝ የመንን በእጅጉ ነው ያጠቃው። አንድ ነጥብ አንድ ሚሊዮን ህሙማን አሉ። ሁለት ሺህ የሚሆኑት ደግሞ በበሽታው ሕይወታቸውን አጥተዋል። ሌላ አስከፊ ወረርሽኝ እንዳይከሰት ነው ጥረታችን የዓለም ጤና ድርጅት እንደሚያስጠነቅቀው ከሆነ ግን የመን ካለፈው ዓመትም የገዘፈ ሌላ የኮሌራ ወረርሽኝ ያሰጋታል ምክንያቱም ይላል ደብልዩ ኤች ኦ ይቺ በጦርነት የተደቆሰችና ሕዝቡም በረሃብ የተጐሳቆለባት አገር ምንም አይነት ህመም ለመቋቋም የሚችል አቅሙም ሆነ ጉልበቱ የላትም ያም ሆኖ የጤና ድርጅቱ ሰራተኞች ሕይወት አድን የሆነውን የአፍ ጠብታ ክትባት በተለይም ሕመሙ ወዳየለባቸው አካባቢዎች ለማዳረስ የተቻላቸውን እያደረጉ መሆናቸው ተገልጧል። ለሁለተኛው አጋማሽ ወደ ያዝ ነው። ቅንብር ይሆናል አሁን የምናልፈው። ይህንን ደግሞ ያዘጋጀው አሉላ ከበደ ነው። ምንድን ነው ያለህ አሉላ? ቆንጂት አመሰግናለሁ። በርከት ያሉ ዝግጅቶች ናቸው ያሉን ምጥን ደቂቃዎች ያገኘንለትን ውይይት ሳይሆን ክርክር ልበለው፣ ጠበቅ ያለው ክርክር ነው የሚያደርጉት ቀደም ብለን በመግቢያችን ያስተዋውቅ ነው ነው የጠቅላይ ሚኒስትር አብይ አህመድ ሰሞንኛውን የዩናይት ስቴትስ ጉብኝታቸውን ተከትሎ ጥያቄዎች፣ ቅሬታዎች፣ የተለያዩ ሀሳቦች ተስተናግደዋል። ታዲያ ሁለት እንግዶቻችን ቴዎድሮስ ጸጋዬ የሪዮት ሚዲያው፣ እንዲሁም ሼክስፒር ፈይሳ የህግ ባለሙያው የተከራከሩባቸውን ሀሳቦች ጉብኝታቸውን አስመልክቶ ያቀረቧቸውን ሀሳቦች እንመለከታለን። ባለፈው በምጥን በአጭሩ በቀረበ ፕሮግራማችን ላይ የኢትዮጵያ የባህር ጉዳይ የተመለከተ ቴዎድሮስ ጸጋዬ ለጠቅላይ ሚኒስትሩ በቀጥታ ያቀረበው ጥያቄ ነበረ። ኢትዮጵያ በሶስት ደረጃዎች መብት አላት። የኢትዮጵያና የኤርትራ ግንኙነት ሲሻሻል የባህር ጉዳይን በተመለከተ የባህር በርን አስመልክቶ ምን አይነት መፍትሄ ይዘዋል? የሚል ጥያቄ አቅርቦ መጠነኛ ክርክር አድርገው ነበረ። ካቆምበት እንጀምራለን። ሼክስፒር ነው የሚቀጥለው። ገፋ አድርጋችሁ ልትከራከሩባቸው የምችሉ ሌሎች ነጥቦችም ስላሉ፣ ቴዎድሮስ ባጭሩ ድል ውስጥ ያነሳውን ጭብጥ እስማማበት አለው። ጊዜው ግን አሁን አይደለም ነው የሚለው ሼክስፒር። የእኔ ሀሳብ ምንድን ነው? አንደኛ እነዚህን ጥያቄዎች ለመጠየቅ ስህተት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ፣ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩት። ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ ገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል አንደኛ። ሁለተኛው እና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው፣ የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ የአሰብን ጉዳይ በአስራ ዘጠኝ ሰማንያ ሶስት ሰማንያ አራት መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ አሁንም ከኤርትራ ጋር ወደብ ስለመጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለባለቤትነት ምን እያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው ማለት። መልካም። ሼክስፒየር፣ አዎ ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና ሁለት ወይ ሶስት ሳምንቱን ባልደፈንበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው ብዬ አላምንም። የሰጡትን መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው የምለው። ያልከውን ነገር እሳቸው የተቀበሉት አይመስለኝም፣ ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለመጠቀም መጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለው ወደብ መጠቀምና ቴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅ እና የተለዩ ሁለት ነገሮች ናቸው። በሱ እንስማማለን አይደል? መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ እያደረክ ነው። ስለዚህ ስለ መጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠ ለሌላ አካል ተትቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር። ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ተደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥቤ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅም። ሁሉም ነገር በትኩረት ና በርብር በዘመቻ የሚሰራ አይደለም። ትልቅ ሀገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል አገር ነው። በር ባለቤትነት ከሌላ ሀገር ጋር ገና ሰላም በተፈጠረ በማግስቱ ከመጠቀም ይልቅ ባለቤትነትን መከራከር ሱቆ ተሞከረ ተጠየቀ፣ እና የት እንዳደረሰን አልተጠየቀዋለን። ሴዲ እንደምታውቀው ጥቂት ፓርቲዎች በኢትዮጵያ የጠየቁም አሉ በዛኛው ወገን ደግሞ ፈጽሞ ያከረረና በዚህ ጉዳይ ላይ መደራደር የማይፈልጉ ኢንተርናሽናሊም ደግሞ ይመስለኛል። አሁን የምትለው የባህር በር ብለን ስንጠይቅ ኤርትራውያኖች በዛ ጉዳይ ላይ አንደራደርም ይላሉ። ሜቢ የጠቅላይ ሚኒስትሩ ጠይቆ አያውቅም ማለት ነው። መንግስት መንግስት እንደውም ለኤርትራ ብሔራዊ ጥቅም የቆመ በኢትዮጵያ ኤርትራዊ መንግስት ነው የነበረው። ስለዚህ የኢትዮጵያ መንግስት ጠይቀና እና ኦኬ፣ ጠየቁ እንበል እስኪ አንተን ክርክር እንቀበልና፣ ተጠይቆ የኤርትራ መንግስት አይ ሊሆን አይችልም ይሄ ነገር አልፈቅድምም አልቀበለውም ቢል ምንድን ነው ምርጫችን? እንካፍስ ከእነሱ ጋር ወይ ጦርነት እንሂድ ነው የምትለው። ጦርነት በነገራችን ላይ ጦርነትን በምርጫነት ማምጣት ምርጫ እያለ ምርጫ እንደሌለ መንቀሳቀስ ነው። እኔ እያልኩ ያለሁት ምን እንደሆነ አስቀድሜ ጠቁም ያለ መጀመሪያ አስተዳደራቸው በዚህ ጉዳይ ያለው እሳቤ ምን እንደሆነ ነው። አሁኑኑ አምጡልን አላል የሳቸውኛ የፓርቲያቸው አስተሳሰብ ግልጽ ነው። መልካም ድብቅ አይደለም። መልካም በርዕሱ ላይ የሚመስላችሁን ሀሳቦች ይወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይትም የሚጠይቅ ነው። በሀገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ ባጭር ጊዜ ውስጥ ባጭር ጊዜ ውስጥ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብሎ የታዩትን እንመልከት። ሼክስፒር፣ በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለህ። ጠቅላይ ሚኒስትሩ ይበልጡንም ለሐሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ምናልባትም በአንድ ከተማ በዋሽንግተን ብቻ ባሉበት ሐሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለ ባወጣው ሌላ ጽሑፍ ግን የሚኒሶታውን የራ ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልክበትን አስከትልሃል የመነሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅ ቻልክ ሼክስፒር በጣም ጥሩ በነገራችን ላይ ሌላም አማራጭ ሰጥቼ ነበር በዛው ጽሑፌ ላይ ምንድን ያልኩት ምናልባት ጠቅላይ ሚኒስትሩ ሁላችንም እንዲያውም ሀገር ቤት ጋብዘውን ኢትዮጵያ ውስጥ የዳያስፖራ ቀን የዳያስፖራ ሳምንት ብለው ቢያደርጉ ኖሮ እሱም እንደ አንድ አማራጭ መታየት ነበረበት። ኢትዮጵያ ውስጥ ባሉት አሁን ሌሎች አስቸኳይና አንገብጋቢ ችግሮች እሳቸው ሶስት ከተማ መምጣቱ ተገቢ አይደለም ብዬ አስቤ ነበር። የሚያሰብኩት ምንድን ነው ዋሽንግተን ዲሲ የተናገሩትን ምን ያህል ልዩነት ይኖረዋል፣ ሎስ አንጀለስ ሄደው ከሚናገሩት ሎስ አንጀለስ ተናግረው ደግሞ ሚኒሶታ ከሚደግሙት የሚኒሶታ የቀኑ ታርጌት ሴንተር የተደረገው ይሄ ትልቅ ብዙ ሰው የመጣበት ችግር እንደነበረው አይሶሌትድ እንበለው አንዳንድ ችግሮች እንደነበረው የተናጠል ያው የተናጠል ትንንሽ ችግሮች እንደነበሩ ትዝ ይለኛል። ነገር ግን ማየት ያለብን በትልቁ ካየ ነው። ያ ሁሉ ህዝብ ተሰብስቦ ሁለት ባንዲራዎች በአንድ መድረክ ላይ ብዙ ጊዜ የማይታዩ ወይም ምናልባት በቅርብ ጊዜ ካልሆነ ታይተው የማይታወቁ ሁለት ባንዲራዎች አንድ ላይ እየተውለበለቡ የሁለቱም ደጋፊዎች የሚፈልጉትን ባንዲራ ይዘው እየጨፈሩ ያደረጉበት ሁኔታ አለ። እንዳልኩት አንዳንድ ችግሮች ነበሩ በዛ በኩል። እኔ ግን የምለው እራቱ ላይ የተደረጉት ጥያቄዎች ለምሳሌ የዋሽንግተን ዲሲን ጥያቄ ስናየው እና የሎስ አንጀለስን ጥያቄ ስናየው እና ሚኒሶታ የእራቱን ነው የምለው እኔ የእራቱን ካየሁት በኋላ ተገቢ ጥያቄዎች፣ ጠንከር ያሉ ጥያቄዎች በዛ ላይ ደግሞ የጠቅላይ ሚኒስትሩም ደግሞ መልሶች በጣም ግልጽ ከልባቸው የሆነ መልሶች ሲሰጡ ሳይ፣ በአንዳንድ ጠንከር ባሉ ጉዳዮችም ላይ መልሳቸውን ሳይ ምናልባት ይሄ ጉብኝት ተሳክቷል የሚል ላይ ደረስኩኝ እና ሀሳቤን ቀይሬ በራቱ ላይ ያየሁትን አመላለሳቸውንም ጥያቄዎቻቸውንም ሳይ ምናልባት ይህንን እድል አናገኝም ነበር ሚኒሶታ ቢያስቀሩ ኖሮ ከሚል እንደምታ ነው እንግዲህ እዛ ላይ የደረስኩት። መልካም። የቀደመ ሀሳብህን በከፊልም ቢሆን እንድለውጥ አስገዶኛል ያልከውን ጨምረህ ነው ክልን ሼክስፒር ቴዎድሮስ ጥያቄዎችህ ናቸው አብይ ትኩረት ይሁንና የተገኘበትን የዋሽንግተን ዲሲውን ብቻ ሳይሆን ሎስ አንጀለሱንና የሚኔሶታውንም መድረኮች ተከታትልሃል ብዬ ገምታለሁ ቀደም ባለ ጠቅላላ ስሜት እሳቸው የሚያቀዱትን ተስፋ ያደርጉትን አሳክተዋል ብለህ ነበር በእኛስ በኩል የሚል ጥያቄ መሰል ያላለቀ ሀሳብ አንስተሃል እና በህብረተሰቡ ዘንድ ምን አገኘ ምን አተረፈ ምን ታዘብክ አንተስ እንደምን ይችላለሁ ይሄ እየተካሄደ ያለው የመግባባት ፍላጎት፣ የመቀራረብ ተጠራርቦ የመነጋገር የመደማመጥ ፍላጎት ልዩነትን ለማጥፋት አይደለም ልዩነትን ለማስተዳደር ነው እንጂ ብዙዎቻችን የፖለቲካ ርዕታችን የተለያየ፣ ኢትዮጵያ ብለን የምናስበውም ራሱ ስዕሉ የተለያየ የጋራ መነጋገሪያ፣ መግባቢያ፣ መከራከሪያ ስፍራ እንዳይኖረን የተደረግን ስለነበረን እና በእነዚህም ልዩነቶች ደግሞ ፈጽሞ ሊጠፉ የማይችሉ ሊጠፉም የማይገቡ ስለሆነ ልዩነትን የማስተዳደሪያ አዲስ ስልት ለመፍጠር ነው እየሞከርን ያለ ነው እና እዛም ላይ እኔ ጥያቄዎችንም ሳቀርብ የኦሮሚያ ልዩ ጥቅም በአዲስ አበባ ና የህገ መንግስት እውቅና በህገ መንግስት እንደ ዜጋ የመታወቅ ጉዳይንም ጭምር የማነሳበት ምክንያት እነዚህ ነገሮች ሄዶ ሄዶ የፖለቲካ ክርክርና ውይይት ግንባር እንደሚሆኑ ስለማወቅ ነው እና እነዛን ነገሮች ለመነጋገሪያ ምህዳር ለመፍጠር የሚያስችል ነገር ነው ለመፍጠር የሞከሩት ጠቅላይ ሚኒስትሩ እና እሳቸው በጣም ጥሩ ስኬት አግኝተዋል እንድል የሚያደርገኝ ምንድን ነው? በእሳቸው በኩል መስጠት ያለባቸውን እድል ሰጥተውናል። ካልተጠቀምንበት ያልተጠቀምንበት እኛ ነን። ምክንያቱም አሁን የዋሽንግተን ዲሲውን ጉባኤ ብትመለከት ለፖለቲካ ፓርቲዎች፣ ለምሁራን በአጠቃላይ ከህዝቡ ጋር የሚገናኙበት መድረክና ከማህበረሰቡ የተለያዩ ክፍሎች ጋር ግንኙነት ለማድረግ የሚያስችል መድረክ ፈጥረዋል። ይሄ ደግሞ የሚያሳየን የፖለቲካ ፓርቲዎችን ስጋት እና ብዥታ፣ የምሁራንን ግብአት፣ የህዝብን ድጋፍና አብሮ ለውጡን የመጠበቅ ነገር፣ የተለያዩ ማህበረሰብ ክፍሎችን ጥያቄዎች ለማስተናገድ የነበራቸውን ፈቃደኝነት ነው የምናየው። ነገር ግን እኛ በእድሉ ልክ የተዘጋጀን አይመስለኝም። በነገራችን ላይ እንደኔ እምነት ዲሲም፣ ሎስ አንጀለስም፣ ሚኒሶታ መሄዳቸው እጅግ ትክክለኛ ውስጥ ነበር፣ አሁንም ነው ብዬ ነው የማስበው። በኢትዮጵያ ውስጥ እንግዲህ እንደ አሰፋፈራችን እንደ እይታችን የማህበረሰቡ አይነት ዝንባሌና አዝማሚያ የተለያየ ስለሆነ ወደየሄዱበት ቦታ ሄደው እነዛን ማህበረሰብ ማነጋገራቸው እጅግ ትክክለኛ ውሳኔ ነው። ከመጀመሪያው ግን ምሁራን በደንብ ተዘጋጅተው ለጠቅላይ ሚኒስትሩ ሊቀርቡ የሚገባቸውን የምር የሆኑ ጥያቄዎች የሀገሪቱን ሁኔታ የሚያሳዩ የፖሊሲ ጥያቄዎች፣ የህግ ጥያቄዎች፣ የሥነ መንግስት ጉዳዮች ላይ የሚያጠነጥሩ ጥያቄዎች በቅጥ የቀረበላቸው አይመስለኝም። በተለይ በዲሲ እና በሎስ አንጀለሱ ስብሰባ ላይ እድል እሱ ላይ ከዚህ በኋላ ትምህርት ተወስዶ አንድ መሪ ወይም የመንግስት ባለስልጣን ከኢትዮጵያውያን ጋር ሊነጋገር ሲመጣ በትክክል ሀገሪቱን የሚመለከቱ ስር ተከል የሆኑት ጥያቄዎች ተመርጠው የሚቀርቡበትን መንገድ ማሰብ ያለብን ይመስለኛል። ሁለተኛ ደግሞ እኔ አሁን የምናገረው ዋና ጉዳይ ነው ብዬ ማስበው ኢትዮጵያኒስት የሆነው አካል ነው። ራሱን አደራጅቶ የሚያነጋግሩት የሚደራደሩት አካል ሆኖ ስለመቅረብ ማሰብ አለን። ከዚህ ጉባኤ ነው የተገነዘብኩት። ኢትዮጵያዊ ብሔረተኛው ምን ያህል በአደረጃጀት ረገድ የተዳከመ እንደሆነ ራሱን የሚገልጽባቸውን እና የሚደመጥባቸውን መዋቅሮች በቀጥ እንዳልሰራ ነው የተረዳሁትና ይሄ እንደ ማንቂያ ደውል ሆኖ ከዚህ በኋላ በሚካሄዱ ፖለቲካዊ ተዋሶዎችም ሆነ እንቅስቃሴዎች ውስጥ እንዳልኩት የሚደራደሩትና የሚያነጋግሩት የተደራጀ ኃይል ሆኖ ስለመምጣት በጥብቅ ማሰብ አለበት። መልካም። ቴዎድሮስ ልዩነትን ማጥፋት ሳይሆን ልዩነትን ማስተዳደር ብለሃል። ብዙዎችን የሚያግባባ ይመስለኛል። መደመርን ከመጨፍለቅና የራስ የሆነን ማንነት ከማጣት ጋር ላነጻጸሩ በእርሳቸውም በኩል በሌሎችም ያን ሀሳብ በሚያቀነቅኑ ዘንድ እየሰማን ነው። ነገር ግን አንድ ያነሳኸው ነጥብ ላይ እንደው በአጭሩ በግማሽ ደቂቃ ውስጥ መልስ መስጠቀች መስጠቀቻል የሚያነጋግሩት የሚያደራድሩት የተደራጀ አካል ሆኖ መገኘት ወይም መጠበቅ ያልከው ምናልባትም ብዙዎችን የሚያስማማ ቁልፍም ጉዳይ ይመስለኛል ነገር ግን ያ ላለመሆኑ ከሰዎች ድካም ይልቅ በቂ ምክንያት አለና ከዚህ ቀደም ለረጅም ዓመታት የፖሊሲ ሐሳቦችን ሳይቀር ለመንደፍ በሚያስችል ሁኔታ ውስጥ ያልነበረ ማህበረሰብ ድንገት በተገኘው እድል ያለቀለ ዝግጅት ይዞ የሚመጣበት ሁኔታም አልነበረምና ያ ከግምት አይገባም ወይ? ምሁራዊ አስተያየቶቻቸው፣ የፖሊሲ ሐሳቦችን ማቀበሉ በሀገራቸው ሁኔታ ውስጥ የነቃ ተሳትፎ ለማድረግ አቅም ያላቸው ብዙዎች እንዳሉ እኔም አንተም እናውቃለንና በስራችን ልክ ነው። በነገራችን ላይ ባለፉት ሀያ ሰባት ዓመታት እንደው ለተውኔት ተብሎ እንኳን ይለቀቅ የነበረው የፖለቲካ ምህዳር ኢትዮጵያዊ ብሔረተኛው እንዳይደርሰው ሆን ተብሎ ተሰርቷል። ይሄ ደግሞ የተደረገው የፖለቲካ ፓርቲዎች እንዳይሰሩ በማድረግ መገናኛ ብዙኃን ያንን ሀሳብ እንዳያቀነቅሉ በማድረግ ብቻ አይደለም። ውይይት እንዳይኖር፣ ማህበረሰቡ እነዚህን ሀሳቦች የሚያንሸራሽርበት ቦይ እንዳይኖር፣ የጋራ ጀግና እንዳይኖረው፣ ትርክት እንዳይሰራ፣ የእሬት ዓለም ጥራት እንዳይኖረው የሲቪክ ተቋማት እንዳይኖሩት የመብት ተሟጋጅ እንዳይኖሩት ተደርጎ አሳቢዎቹ ብቻ ሳይሆን ሀሳቡ ጭምር እንዲጠፋ ነው ስራ ሲሰራ የነበረው። እና እሱን ጫና በደንብ እንገነዘባለሁ። ነገር ግን በአንጻራዊ ሁኔታ ከዛ ጫና ርቀው የሚገኙ በተለያየ አንጻራዊ ነጻነት ባለባቸው አገራት ውስጥ የሚኖሩ ኢትዮጵያውያንና ኢትዮጵያውያት ግን ይሄንን ተቋም ሰርተው የመጠበቅ ኃላፊነት የነበረባቸው ይመስለኛል። አለመሆኑ አሁን ወደዛ ተመልሰን የምንቆዝምበት ጊዜ አይደለም። ጥሩ እድል ተገኝቷል። ኢትዮጵያዊነት በጠቅላይ ሚኒስትሩ ከፍ ተደርጎ ተነስቷል። ወደ ህግና ወደ መዋቅር እንዲተረጎም እንፈልጋለን። በእርግጥ ግን ስለዚህ ይሄንን እንደ ትልቅ ድል ወስዶ አሁን ቲንክ ታንክ ቡድኖችን በመፍጠር እንደው ዝም ብሎ በቤተሰብ በዘመድ አዝማድ የሚመሰረት ፖለቲካ ፓርቲ ሳይሆን የምር በሚሊዮኖች የሚቆጠሩ ደጋፊዎች ያሉት ፓርቲ በመመስረት የመንግስታዊ ያለውን ድርጅት አድማጮች፣ ይቀጥላል። ቴዎድሮስ ጸጋይና ሼክስፒር ፈይሳ አርብ አሁን በጀመሩ ክርክር በሰጥ አገባ ዝግጅታችን ይመለሳሉ። እናመሰግናለን። እኛም ዝግጅታችን ተጠናቀቀ። የትግርኛ ቋንቋ ስርጭት ይቀጥላል። በደህና ደሩ።